በኢትዮጵያ ያሉ አነስተኛና መካከለኛ የንግድ ተቋማት ከሚገጥሟቸው ዋና ዋና ችግሮች አንዱ የገንዘብ አቅርቦት ዝቅተኛነት መሆኑን የዓለም ባንክ ያካሄደውና ዛሬ ይፋ የተደረገው ጥናት አመልክቷል። ከተቋማቱ ሰባ ከመቶ የሚሆኑት ለችግሩ ተጋላጭ መሆናቸውም ተመልክቷል። እስክንድር ፍሬው ተከታዩን ልኮልናል። የአነስተኛና የመካከለኛ ተቋማት የገንዘብ አቅርቦት በኢትዮጵያ በሚል ርዕስ ጥናት ያደረገው የዓለም ባንክ ውጤቱን ይፋ ያደረገው ዛሬ ነው። በዚህም መሰረት አነስተኛና መካከለኛ ተቋማት ከፍተኛ የብድር አቅርቦት ችግር እንዳለባቸው አመልክቷል። ይህ ችግር ደግሞ አብዛኛዎቹን ተቋማት የሚመለከት መሆኑን ጥናቱን ያቀረቡት የዓለም ባንክ ከፍተኛ ኢኮኖሚስት ዶክተር ፍራንሲስኮ ስትሮብ ለጋዜጠኞች ገልጸዋል። ከአነስተኛ የንግድ ተቋማት ሰባ ከመቶ የሚሆኑት ምንም አይነት ብድር የማያገኙ አሊያም በከፊል ብቻ የሚያገኙ ናቸው። ይህ ማለት ምንድን ነው? ለውጫዊው የገንዘብ ምንጭ ቅርበቱ የላቸውም። ብድር ለማግኘት ያቀረቡት ጥያቄም ውድቅ ተደርጓል ወይም ደግሞ ከፍተኛ ማስያዣ የሚጠይቅ በመሆኑ ለብድር አላመለከቱም። በዚህም ምክንያት የሥራ ፈጠራና ቅጥሮች ተከማችቶ የሚገኙት ከአነስተኛ ተቋማት ይልቅ በቆዩና ተለቅ ባሉት ተቋማት መሆኑን ጥናቱ ጠቁሟል። ጥናቱን ያቀረቡት ዶክተር ፍራንሲስኮ ስትሮብ መፍትሄ ያሏቸውንም አብራርተዋል። መፍትሄዎቹን በተመለከተ በሁለት ሊከፈሉ ይችላሉ። አንደኛው የንግድ ባንኮች ወረድ ብለው አነስተኛና መካከለኛ የንግድ ተቋማትን መድረስ እንዲችሉ መርዳት ነው። አነስተኛ የብድር ማት እየሰሩት እንዳለው ሥራ ጥሩ ሥራ ማለት ነው። ሁለተኛው ደግሞ ለመንቀሳቀስ የሚያስችላቸውን ድባብ መፍጠር ነው። ስለዚህ የገንዘብ ድጋፍ ለማድረግ የሚያስፈልጉትን የገንዘብ አቅርቦት ችግር የማይኖርባቸውን መዋቅሮች መፍጠር፣ የብድር ማስያዣ የማይጠየቅባቸውን ሁኔታዎች ደግሞ የመረጃ ስርዓቶች መፍጠር፣ የአበዳሪው መብትና አስገዳጅ ሁኔታዎች የሚመለከተውንም የፍትህ አካሄድ መገምገምና የመሳሰለው ሊሆን ይችላል። የጥናቱን ውጤት የተቀበለው የኢትዮጵያ መንግስት በአነስተኛና ጥቃቅን ተቋማት ላይ እየሰራ ላለው ስራ ግብአት ሊሆን እንደሚችል አመልክቷል። የከተማ ልማትና ኮንስትራክሽን ሚኒስትር ዴታ አቶ ደሳለኝ አምባው ለጋዜጠኞች ሲናገሩ ይህንኑን ያብራሩት። የአነስተኛና መካከለኛ የምንላቸውን ደግሞ የፋይናንስ ችግራቸውን መፍታት አለብን እና ተገቢ ነው። ይህን ለመፍታትም አንድ እዚያው ተሞክሮ ሄደን አብረን ካጠናነው ሰዎችን አግኝቻቸዋለሁ። የኦሎራንክ ስታፍ አብረውን የነበሩትን አንትርፕሪኖርሺፕ አንድ ሞከር ነው። አምስት ስድስት ከተሞች ነው መሰለኝ፣ አዲስ አበባ፣ ሀዋሳ፣ አዳማ፣ ባህር ዳር እና መቀሌ ላይ የተሞከራል። ድሬዳዋን ጨምሮ ስድስት ከተሞች ላይ በሴቶች ሞከር ነው። ብሔራዊ ልማት ባንክ ገንዘቡን በአለም ባንክ ለገንዘብና ኢኮኖሚ ልማት ሚኒስቴር፣ ገንዘብና ኢኮኖሚ ልማት ሚኒስቴር ለዴቨሎፕመንት ባንክ እንግዲህ፣ ዴቨሎፕመንት ባንክ በፊት የሚያበድረው መካከለኛ እና ከፍተኛ ብቻ ነው፣ ኢንዱስትሪ ብቻ ነው። ለጥቃቅና ለአነስተኛው አያበድርም። ዴቨሎፕመንት ባንክ ለማይክሮ ፋይናንስ ብቻ እንደ ሆልሴለር ሆኖ ለአነስተኛ ፋይናንስ ተቋማት ለምንላቸው ለተመረጡ ለተወሰኑ የግልም፣ በከፊል የመንግስት ያለባቸው ለምሳሌ ደደቢት፣ አማራ ክልል አክሲ የምንለው ኦሮሚያ፣ የግልም አሉ አንድ ሁለት ለእነሱ ማበደር በባንኩ አማካኝነት አበደሩላቸው ለሴቶች አሁን ያው ውጤታማ ሆኗል። እኛ ገርም ይሄ ፕሮጀክት ይህንን ማስፋት ነው። አሁን ይሄ ጥናት የሚያመለክተው እናስፋና ልማት ባንክ ብቻ ለአነስተኛ ተጠቃቅን ለአነስተኛ ፋይናንስ አቅራቢዎች የሚሰጠውን ወደ ኮመርሻል ባንክ ወደ ንግድ ባንክ የምንወሰደው በንግድ ባንኩ የግሉም መንግስትም እንዲሳተፉ እናርግበት እናርግ የሚል ጥናት ነው። ይህም ሆኖ የኢትዮጵያ መንግስት ጥቃቅንና አነስተኛ ተቋማትን ለመደገፍ ስራዎችን ሲሰራ መቆየቱን ሚኒስትር ዴታው አመልክተዋል። ከ2003 ዓ.ም ጀምሮም ስድስት ሚሊዮን የስራ እድል በእነዚሁ ተቋማት መፈጠሩን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።